የሶማሌ ክልል መንግስት የአፋር ታጣቂዎች 11 የሶማሌ አርብቶ አደሮችን ገደሉብኝ ሲል ይከሳል። ግድያውን ተከትሎ አፍደም አካባቢ የሚኖሩ ወጣቶች የኢትዮጵያ ጅቡቲ ባቡር መስመርን የዘጉ ሲሆን ፌዴራል ፖሊስ ሀዲዱን ለማስከፈት በወሰደው እርምጃ ሌላ አንድ ተጨማሪ ሰው ተገድለዋል ተብሏል። የአፋር ክልል መንግስት ግን ድርጊቱን መሰረተ ቢስ ውንጀላ ብሎታል። አዲስ ቸኮን ነው ዘገባውን የላከው ሶማሌ ክልልን ከአፋር ከምዕራብና ምስራቅ ሐረርጌ እንዲሁም ከድሬዳዋና ጅቡቲ ጋር የሚያዋስነው ሰሜናዊ የሶማሌ ክልል ዞን የሆነው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በተለይ ለአሜሪካ ድምጽ ሬዲዮ እንደተናገሩት የአፋር ክልል ፖሊስ በ17 አርብቶ አደሮች ላይ ጥቃት ፈጽሟል ብለዋል። ትላንትና ስለሆነው አቶ ኡመር እንዲህ ይላሉ። ትናንትና ሜሶ ወረዳ ማልተኔ ቀበሌ የምትባላለች የሚያዋስናት አለች እና እዛ ነው የተከሰተው ይሄ ግርያ አርበቱ ናቸው እዛ አካባቢ ያሉት እና ጠዋት ወደ ሁለት ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ ሶስት ሰዓት አካባቢ አስራ ሰባት ሰዎች ነበሩ። ከብቶቹ ፊት ለፊት አትለስ ባለፈውም ጦርነት ስለተካደ እዛ አካባቢ ለማጣራት አንድ ኪሎ ሜትር አካባቢ ስርቁ ነው የአፋር ፖሊስ ያገኛቸው እና አስራ ሰባት ሰዎች አስራ አንዱ ወዲያውኑ ሰዎች አራት ቆስሏል። ሁለቱ ደግሞ አመልጦ አሁን ሰዓት ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት። የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው ሶስቱ አወዛጋቢ ቀበሌዎች ማለትም በገዳማይቱ እንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልል ወጣቶች የኢትዮ ጅቡቲ መንገድን በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኝህ ሶስት ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መሰል ጥቃት ያደርሳሉ ስንል የሲቲዞን አስተዳዳሪ አቶ ኡመርን ጠይቀን ነበር። ከመጨረሻዎቹ አምስት ወራት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም አያቶቻችን ናቸው የወረሳችሁት የሚል እምነት አላቸው ይሄንን ነው እንግዲህ በአሁኑ ሰዓት ፖለቲካ ለምራ መጠቀም ያንን መሬቱን እንመልሳለን የምል እምነት ነው ያላቸው። አሁን ከዛ ውጭ ያለው ነው አሁን ግጭቶች እየተከሰቱ ያሉት እንጂ አልፎ አሬቱና ገረመቱ አይደለም። ወደ ውስጥ አርባ ኪሎ ሀምሳ ኪሎ ሜትር የገቡበትም ቦታዎች አሉ። ለምሳሌ አሁን ከአዴት በታች ስልሳ ኪሎ ሜትር ገብቶ አደል የሚባል አሁን በአሁንም ሰዓት የአፋር ልዩ ፖሊስ ተቆጣጥሮ ነው ያለው። ለፌዴራልም አስታውቀናል፣ ለክልልም አስታውቀናል፣ መከላከያም ያውቃል ይህንን ነገር ቀበሌዎችን አሁን እስከ አብዶም ድረስ የኛ ነው የአፋር የሚል እምነት አላቸው። እና ያንን ነው ትልቁ መንስኤ ማለት የምንችለው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊዮታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም። አፋር ልዩ ፖሊስ እዚያ አካባቢው ከወጣ አራት ወር አልፎታል። መጀመሪያ ተገጭጡ መንስ በኋላ እንግዲህ ሰላም እና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ኃይል ልዩ ፖሊስ ከዛ ተወጣ አራት ተወረዳ እነኛ ሶስቱ ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት። ነ ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ግን ብሎ ግን መጥፋት አናደረ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ የስም መጥፋት ዘመቻ እንጂ ሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው። አፋር ውስጥ እንዲህ አይነት ፍላጎት ያለው አካል የለም። የቦርደር ጉዳይ ነው በግልጽ የሚታወቅ ነው። ፌዴራል መንግስት ነው የያዘው። የሰላም ሚኒስቴር ነው የያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር አፋር ያንትን የለም። እስከ ስልሳ ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመውብናል ነው የሚሉት። የለም፣ የለም፣ የለም። እዛ ድረስ የሚገባ የአፋር ያንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች ቀም እንትን የተባለ ነበር የዛና እንትን የተባለ ነገር ነው የነበረው። ከዛ ውጭ ብቻ ኪሎ ሜትር አይደለም ሀያ ኪሎ ሜትርም ወደ ውስጥ የገባ አካል የለም። በትላንትና ሁለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ የሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ፣ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሐመድ አደን ሙሴ የተባለ የአፍደም ወረዳ አቃቤክ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና የሳ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ አምስት ሰዓት ተኩል አካባቢ ግን አንድ ባቡር መሄዱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ